የከምባታ ህዝብ ኮንግረስ ከኢትዮጵያ ዜጎች ለማኅበራዊ ፍትሕ ፓርቲ ኢዜማ ጋር መዋሃዱን ፓርቲው አስታውቋል። ውህደቱ በአባላቱ ፈቃድና በኮንግረሱ ደንብ መሠረት መፈጸሙን የቀድሞ የከምባታ ሕዝብ ኮንግረስ ሊቀመንበር አረጋግጠዋል። መለስካቸው አመሃ ዝርዝሩን ይዟል። የኢትዮጵያ ዜጎች ለማኅበራዊ ፍትሕ ፓርቲ ኢዜማ ረፋዱ ላይ በጠራው ጋዜጣዊ መግለጫ የከምባታ ህዝብ ኮንግረስ እንደተዋህደው አስታውቋል። በሀገሪቱ ከዚህ በፊት ከተፈጠሩትና ከከሸፉት ቅንጅቶች፣ ግንባሮችና ህብረቶች ተምሬአለሁ የሚለው ኢዜማ ራሱን በአዲስና ዴሞክራሲያዊ መልክ በጠንካራ መሠረት ላይ እንዳደራጀ በጽሑፍ መግለጫው ላይ ይናገራል። ዛሬም አዲሱን ፓርቲ የተቀላቀለው የከንባታ ህዝብ ኮንግሬስ ከህኮ ይህንን መንገድ ተከትሎ የተከናወነ እንደሆነ የኢዜማ አመራር አባል አቶ አበብ አካሉ ከመግለጫው በንባብ አሰምተዋል። ኢዜማ በስድስት ፓርቲዎችና ሁለት ስብስቦች ከወራት ውይይትና የሰነድ ዝግጅት በኋላ የተመሰረተ ፓርቲ ሲሆን ራሳቸውን አቅስመው ከዚህ ጠንካራ ፓርቲ ጋር ለመዋሃድ ፈቃደኛ ለሚሆኑ ፓርቲዎች በሩን ክፍት በማድረጉ የከንባታ ህዝቦች ኮንግረስ ከህኮ ራሱን በስራ አስፈጻሚ በምክር ቤትና በጉባኤ ውሳኔዎች በማክሰም እና በብሔራዊ ምርጫ ቦርድ በኩል አስፈላጊ ሰነዶችን በማሟላት ከኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ጋር ተቀላቅሏል። ድርጅታቸው የከንባታ ህዝብ ኮንግሬስ ላለፉት 28 ዓመታት ከባድ መሥዋዕትነት እየከፈለ በኢትዮጵያ ፖለቲካ በተቃዋሚነት የቆየ ድርጅት መሆኑን ያስታወቁት የክህኮ ሊቀመንበር አቶ ኤርጫፎ ኤርዴሎ ይህ ውህደት የተፈጸመበትን ሂደት አስረድተዋል። ፓርቲ ማክሰም በጠቅላላ ጉባኤ ተሰብስቦ የከንባታ ህዝቦች ኮንግሬስ ከዚህ በኋላ ሁለተኛ ሌላ ጠቅላላ ጉባኤ ጥሪ ሳያስፈልግ ማዕከላዊ ኮሚቴና ስራ አስፈጻሚ በውክልናችሁ በእኛ ትእዛዝ፣ በውክልናችሁ መሰረት ወክለናችኋልና ከማንም ከሀገራዊ ፓርቲ ጋር ውህደት ፈጥራችሁ ሪፖርት እንድታረጉ ለእኛ የሚል ብቻ ነው። ስለዚህ ጠቅላላ ጉባኤ ይሄንም ውክልና ሰጥቶናል። ይሄንም ውክልና ስለሰጠን ከክልል ሁሉም መጥቶ እዚህ ስለማይሰባሰብ ከዛሬ ጀምሮ ዳግም ጥሪ እንዳይደረግ ማለት ጠቅላላ ጉባኤ እንዳጠሩ ተዋሂዳችሁ አሳውቁን ብቻ ስላለ ያንም ፍርማና አባላት መቶ ሀያ እና ሐምሳ የምክር ቤት አባላት የተገኙበትን ፍርማቸውን ያረፈበትን የቃለ ጉባኤን ጭምር አስፍረን ለምርጫ ቦርድን ማሳውቀናል። አሁን ደግሞ ለምንዋሃደው ፓርቲ ይህንኑ አቀበል ነው የተዋህር ነው። በጋዜጣዊ መግለጫው ላይ በጋዜጠኞች ለቀረቡት ጥያቄዎች የኢዜማ አመራር አባላትና አቶ ኤርጫፎ ኤርዴሎ ተጨማሪ ማብራሪያዎች ሰጥተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ